ምግብና ምግብ ነክ ያልሆኑ እቃዎችን የጫኑ አርባ የጭነት ተሽከርካሪዎች ከሰመራ ወደ መቀሌ መጓዝ መጀመራቸውን የኢትዮጵያ መንግስት አስታወቀ። የስድስት ቀናት የኢትዮጵያ ጉብኝታቸውን በትላንትናው ዕለት የጀመሩት አዲሱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በውይይቱ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ህወት ግን ህጻናትን መሳሪያ እንዲታጠቁ እስከ ማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ አብራርተው ኦቻ የህወትን ድርጊት እንዲያወግዝ አሳስበዋል። ከፕሬዚዳንት ሳህለ ወርቅ ዘውዴም ጋር የተወያዩት ሚስተር ግሪፊትስ በበኩላቸው በትግራይ ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንደሚገባቸው ገልጸዋል። ኬኔዲ አባተ ዝርዝራለሁ። በኢትዮጵያ የስድስት ቀናት ጉብኝታቸውን በትናንትናው እለት የጀመሩት አዲሱ የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በቅርቡ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ሆነው የተሾሙት ማርቲን ግሪፊትስ ካገኟቸው ባለስልጣናት መካከል ፕሬዝደንት ሳህለ ወርቅ ዘውዴ የሚገኙ ሲሆን ሁለቱ አካላት በትግራይ ክልል ስላለው የጸጥታና የሰብአዊ እርዳታ ጉዳዮች ስለመወያየታቸው ፕሬዝደንቷ ገልጸዋል ሲሉባቸው ሚስተር ግሪፊትስ ተመድ የኢትዮጵያን ሁለንተናዊ ፍላጎቶች በሚያሟላ መልኩ መስራት እንደሚፈልግና ከሀገሪቱ ጋር ያለውን ግንኙነት ለማጠናከር እንደሚሰራ ስለመግለጻቸው የኢትዮጵያ ፕሬዝደንት ጽህፈት ቤት በማህበራዊ ድረገጹ አስነብቧል። ፕሬዝደንቷ በበኩላቸው አሳሳቢ የሆኑትን ሰብአዊ ተግዳሮቶች ለመቅረፍ ከተመድ ጋር ያለውን ግንኙነት ማጠናከር እንደሚያስፈልግ ስለማሳሰባቸው ነው ጽህፈት ቤታቸው የጠቆመው። በተመሳሳይ ማርቲን ግሪፊትስ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ቀደም ተገናኝተው በተመሳሳይ ጉዳይ ላይ ተወያይተዋል። የውጭ ጉዳይ ሚኒስቴር በድረ ገጹ እንዳስታወቀው በሁለቱ ወገኖች መካከል በተደረገው ውይይት ላይ አሁን ላይ በሚስተር ግሪፊትስ የሚመራው የተመድ የሰብአዊ ድጋፍ ማስተባበሪያ ቢሮ ኦቻ እንደ ጎርጎሮሳውያኑ ከ1984 ጀምሮ ለኢትዮጵያ የሚያደርገውን ድጋፍ እያደነቁት፣ አቶ ደመቀ በተቋሙ ላይ ወቀሳም አቅርበዋል። ምክትል ጠቅላይ ሚኒስትሩ በትግራይ ክልል ካለው ሁኔታ ጋር በተያያዘ ኦቻ በመግለጫዎቹ እና በሪፖርቶቹ ትክክለኛ ያልሆነ መረጃ እያወጣ መሆኑን መሆኑን ገልጸው ይህም የኢትዮጵያን መንግስት እጅግ እንደሚያሳስበው አብራርተዋል። መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ሕወሓት ግን ህጻናትን መሳሪያ እንዲታጠቁ እስከ ማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ ተናግረው ኦቻ የሕወሓትን ድርጊት እንዲያወግዝ አሳስበዋል። በሕወሓት የግጭት ተግባር ምክንያት 17 የጭነት መኪኖች ሰመራ ውስጥ መቆየታቸውን የገለጹት አቶ ደመቀ ረቡዕ ዕለት 40 የሚጠጉ ምግብና ምግብ ነክ ያልሆኑ ዕቃዎችን የጫኑ የጭነት መኪኖች ወደ መቀሌ መጓዝ ስለመጀመራቸውም ገልጸዋል። በህወሀት የተከፈቱ ባሏቸው አዳዲስ ጥቃቶች ምክንያት ወደ 220 ሺህ የሚጠጉ ሰዎች ከአፋርና ከአማራ ክልል ስለመፈናቀላቸውም ነው የተናገሩት። ሚስተር ግሪፊትስ በበኩላቸው ኢትዮጵያ ያወጀችውን የተናጠል ተኩስ አቁም እንዲሁም ለኦቻ የምታደርገውን ድጋፍ ማድነቃቸውን የገለጸው ውጭ ጉዳይ ሚኒስቴር አክለውም በትግራይ ክልል ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንዳለባቸው አስምረውበታል ብሏል። የዓለም ምግብ ፕሮግራም ኃላፊ ዴቪድ ቢስሌ በትግራይ ክልል የሚገኘው የድርጅቱ የምግብ አቅርቦት ዛሬ እንደሚጠናቀቅ መግለጻቸውን ተከትሎ የእርዳታ አቅርቦት መስመሮች እንዲከፈቱ የተለያዩ አካላት ጫና በማሳደር ላይ ይገኛሉ። ከሚስተር ግሪፊትስ አስቀድመው በኢትዮጵያ ጉብኝት ያደረጉት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎም በዚሁ ጉዳይ ከኢትዮጵያ ባለስልጣናት ጋር የተወያዩ ሲሆን የዩኤስኤአይዲ ኃላፊ ሳማንታ ፓወርም በዋናነት በዚሁ ጉዳይ ላይ ለመወያየት በሚ የሚቀጥሉት ቀናት አዲስ አበባ እንደሚገቡ ይጠበቃል። ህጻናትን ለጦርነት መልምሏል፣ እንዲሁም የእርዳታ መስመሮችን ዘግቷል በሚል በፌዴራል መንግስት የሚቀርብበትን ውንጀላ የሚያጣጥለው ህወሀት በድርድር ላይ የተመሰረተ የተኩስ አቁም ስምምነት ላይ ለመድረስ በቅድመ ሁኔታነት ካስቀመጣቸው ነጥቦች አንዱ የሰብአዊ ድጋፍ አቅርቦት መስመሮች ይከፈቱ የሚል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።